የአድማጮች ማህደር ሻምበል አውላቸው ደጉ ከክብረ መንግሥት ከተማ በላኩልን ደብዳቤን ጀምር። ለአህያ ማራይ ጥማት። ይህን አባባል ማን ለማን ተርቶት ሀሳቡን በውል እንደተጠቀመበት ተጨባጭ የሆነ ማስረጃ ባይኖረኝም፣ ተረቱ ወይም አባባሉ እኔ እንደተረዳውትና እኔ እንደገባኝ አንበሳው በምግብነት አቅርቦላት ያን የመሰለ ጣፋጭና ተወዳጁን ማር፣ ከዚህ በፊት ይህን የመሰለ ምግብ እንኳን ቀርቦላት ቀርቶ በዓይኗም ተመልክተውና በፍንጫም አሽተው በምላሷም ቀምሳው ያልሞከረችው ስለሆነ ከመመገብ ይልቅ በተለመደውና ወደር በሌለው እርግጫዋ ቀን ጥራት አለችው። ይህንን ሁሉ ሊያስብለኝ የቻለው አንድ የሚከነክነኝና ንጹህ የዜግነት ስሜት እንዳለው አንድ ኢትዮጵያዊ ለመናገር የምፈልገው ጉዳይ በመኖሩ ስለሆነ ወደ ቁም ነገሩ ልመለስ ይላሉ ሻምበላውላቸው ቀጥለውም አሁን በቅርቡ ሀገራችን የጀመረችው የለውጥ ጎዳና ወይም መስመር ጅምሩ ያማረ ነው ብዬ ስለማመን ይህን ጅምሩንና ለውጡን ወይም አቅጣጫውን ለማስቀየር ከተቻለም ለመቀልበስ በመሯሯጥና በመቅበሽበሽ ላይ የሚገኙ ኃይሎች በመኖሯቸው በፍጥነትና በአስቸኳይ ከዚህ አይነት እኩይ ተግባራቸው ታቅበው እራሳቸውን አስተካክለው ከለውጡ የሚገኘውን ወይም የተገኘውን ጣፋጭ ፍሬ ቢቋደሱ መልካም ይመስለኛል ስለምል ነው። ከላይ እንደጠቀስኩት ለነሱም ጣፋጩ ማር እንደ ሬት ሊተናነቃቸው ይችላልና። ለዛሬው በዚህ ላብቃ። በመጨረሻም በማህደራችሁ ካለ የአርቲስት አለማየሁ ሸቴን ዘፈን ሽጉጥ መትረየሱን አንግቶታል ያ ጥቁር ግስላ ደም ሸቶታል የሚለውን ለፕሮግራማችሁ ተከታታዮች እንድትጋብዙልኝ እያልኩ የምሰናበታችሁ የምንጊዜው አድማጫችሁና አድናቂያችሁ ሻምበል አውላችሁ ደጉንኝ የጥንት ጠዋቱ የክብረ መንግስቱ ብለዋል። የተከበሩ የዝግጅታችን ተከታታይ የሙዚቃ ግብዣው ቀጥሎ ይቀርባል። She's good with I'm the total. I yeah, take it better than she's total. She's good I'm the total. you

Ang de totale Ya tengo que hacerla ደብዳቤ ልትጽፉልን ለምትፈልጉ የፖስታ ቤት አድራሻችን በቀጥታ ዶችቨለ አምሃሪክ ሰርቪስ 53 110 ቦን ጀርመኒ ወይም ደግሞ ዶችቨለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 56 76 አዲስ አበባ ኢትዮጵያ ብላችሁ ወይም ደግሞ ዶችቨለ የአማርኛ ቋንቋ ክፍል የመልእክት ሳጥን ቁጥር 65 86 አስመራ ኤርትራ ብላችሁ በዋትሳፕ አስተያየት መስጠት ከፈለጋችሁ ወቅታዊው ቁጥር 00491579245761 ነው። የምንልከው መረጃ የተቋረጠባችሁ ወይም መረጃ እንዲደርሳችሁ ከፈለጋችሁ በዚሁ ቁጥር መልእክት ልትልኩልን ትችላላችሁ። ቁጥሩን ደግሞ አለው 00491579245761 ነው። አሁን በዚሁ በዋትሳፕ የደረሱንን የተወሰኑ የጽሁፍ መልእክቶች እናሰማችሁ። እረ ኢትዮጵያ ወዴት እየሄደች ነው? በጣም ያሳዝናል። በየቦታው የሚፈጠሩ ግጭቶች ተበራክተዋል። ምን ይሻላል ሲሉ ከኢትዮጵያ መልእክታቸውን የላኩልን አንድ አድማጭ ይጠይቃሉ። ለምታደርሱን ወቅታዊ መረጃ ከልብ አመሰግናለሁ። ከዚህ በመቀጠል የምሰጠው አስተያየት በአማራ ክልል እየተከሰተ ያለውን ችግር ለማስቆም የፌዴራል መንግሥት ያለውን ኃይል አሟጦ በመጠቀም ማህበረሰቡ ቀድሞ ወደ ነበረበት ሰላማዊ ሕይወቱ እንዲመለስ በእናንተ በኩል መልእክቴ እንዲደርሳቸው ባካችሁ አስተላልፉልኝ ይላሉ ስማቸውን ያልገለጹት አድማጭ። ሌላው አድማጭ ደግሞ ከኢትዮጵያ እባካችሁ ለቴሌ ንገሩልን። ኢንተርኔት ለመጠቀም ሜጋዋት እንገዛለን። የገዛነው ሜጋዋት ሳያልቅ በተጠባባቂ በስልካችን ላይ ያለው ብር ቀድሞ ያልቃል። ለምን ብለን ስንጠይቃቸው ስልኩን አጥፉትና አብሮት ይለቃል ይሉናል። ሞክረን አልተሳካም። ለምን እንደው አላውቅም ሲሉ ቅሬታቸውን ያሰማሉ። አይዲደብሊውዎች፣ እኔ ጥያቄ ሆነብኝ። የሙስሊም መፍትሄ አፈላላጊ ኮሚቴዎችና የህዝበ ሙስሊሙ ጥያቄ መቼ ነው መልስ የሚያገኘው? ህዝቡ አሁንም የኮሚቴ ምርጫው በመዘግየቱ ተቃውሞ ማሰማት ጀምሯል። አቅጣጫው ሳይቀየርና ሳይሰፋ መፍትሄ ቢሰጠው ላለሁ ይላሉ። ክድር ከከሚሴ አንድሪስ ሙሳ ደግሞ ከደቡብ ሁሉ በሀገራችን ከቅርብ ጊዜ ወዲህ የመጣው ለውጥ ያልተዋጠላቸው አንዳንድ ግለሰቦች ብሔርን ከብሔር፣ ጎሳን ከጎሳን ለማጋጨት በተለያዩ የማህበራዊ ሚዲያዎች ሲያሰራጩ ይሰማል። በዚህ የተነሳም የንጹሐን ደም መፍሰስ እና መፈናቀል በብዛት ይታያሉ። እረ እስኪ ይብቃ። የሰው ደም ማፍሰስ ኃጢአት ነው። ለሀገሪ ይመለከተኛል ያገባኛል ካለን እረ ይብቃ ብለዋል አንድሪስ ሙሳ ከደቡብ ወሎ። አህመድ ሽበሽ ደግሞ ከደቡብ ወሎ ወረባቦ የላኩት ግጥም ነው። ወረባቦ ለኔ መክላ ላይ ውዬ ቦከክሳ ላይ ልደር፣ ከኦለማዎቹ ከነሸህ አዳር ጋር ጫሊ ላይ ወርጄ ሼሆቹን ልዘይር። እንዴት አልፈዋለሁ ያንን የኢል መንደር አገሬ ወዳነው እዛው ወረባቦ። ቡርትካን ከጓሩ ነጩ ማር በገንቡ፣ ፈንቀላን አልፌ ልግባው ደገዲዳ ሙክቱን አውርዶ ነው ሲቀበል እንግዳ ዶዶታን አድርጌ ገባሁ አረባቴ ሽታው ሱስ ይዞኛል የሎሚና ሪቴ ይህ ሁሉ ከተማ ለምኔ ለምኔ ከሁሉም በላይ ናት ወረባቦ ለኔ ይላሉ አህመድ ሽበሽ ከዛው ከወረባቦ አሁን ደግሞ በድምፅ የደረሱንን አስተያየቶች እናሰማችሁ እባካችሁ የመንግስት ያለ የደቡብ ወሎ ወረባቦ ወረዳ አረባቴ ቀበሌ በምትገኘው ህብረተሰቡ በውሃ ጥም ሊያልቅ ነው። እባካችሁ መንግስት የመንግስት ያለ ወደ መንግስት ያስተላልፉልን እባካችሁ። ሁለተኛ የመስመር ችግር አለብን። ሶስተኛ የውሃ ችግር አለ። አራተኛ ኔትወርክ ችግር አለብን። መብራትም ችግር አለብን። እባካችሁ በአዲሱ ለውጥ መንግስት እርዳታ እንዳደርግልን ያስተላልፉልን። ስሜ መሐመድ አወል ይባላል። አረባቴ ሰላም፣ እንዴናችሁ ደህናነን። ዘውትር አድማጫችሁ ነኝ። ከዘጠና አምስት ጀምሬ ነው የማዳመጣችሁ። በጣም እኔ ከስደት መጥቼ ኢትዮጵያ አገሬ ነው ብዬ ቤት ሰራሁ ማለት ነው። ቤታችን ነቀልቅል አድርገው ወደ ስድስት መቶ ቤት የሚሆነው ነቃቅሎብን ወሰዱብን። ስለዚህ ለኢትዮጵያ ህዝብ፣ ለሚመለከተው አካል ብታስታውቁልን ብዬ ነው። አመሰግናለሁ። ሁሴን መሐመድ ይባላለሁ። ከባቲ ወረዳ ሐዋሬ ቀበሌ ሌንጮ ከምትባል ነው የማስተላልፈው። አመሰግናለሁ። ከሰላምታዬ ቀጥዬ የማሳስበው በባቲ ወረዳ ከጨፌ 016 ቀበሌ ነው መኪና መንገድ በጣም ስቅይት ስላለብን እና ገደላማ ስፍራ ላይም ሰው እየወደቀ ያውም ሆኖ ባይሶሲ ስለሆነ ስለዚህ መኪና መንገድ ይሰራላችኋል እየተባልን አመታት ተቆጥረዋል። የተሰሩትን በጎርፍ እየተበለሻሹ አሁን ለሚመለከተው ሀይበሉልን፣ በአካችሁ ዶቸ በሌዎች ሰላም ብያለሁ። የጠቅላይ ሚኒስትር ጽህፈት ቤት መላው ኢትዮጵያን ለማጽዳት በአንድነት እንነሳ ዝግጁ ንወት የሚል መልእክት በማህበራዊ የመገናኛ አውታሮች አስተላልፏል። ለባለፈው እሁድ በተጠራው በዚሁ የጽዳት ዘመቻ ጠቅላይ ሚኒስትሩን ጨምሮ ሌሎች ከፍተኛ አመራሮችም በጽዳት ተሳትፈው ታይተዋል። አብዛኞቹ አስተያየት ይላኩልን ግን የጽዳቱ ዘመቻ አይደለም የግድ እያሳሰባቸው ያለው ከኢትዮጵያ ሚኒስትሮች ከጽዳት ይልቅ ቅድሚያ ሰላም የሚሰፍንበትን ስራ ይስሩ፣ የህዝቡ ስጋት ስለ ጽዳት ሳይሆን ስለ ሰላም ነው ይላሉ። ከዛው ከኢትዮጵያ መጸዳት ያለበት ነገር ሰፈርና መንገድ ሳይሆን ዘረኝነትን ለማስዳት እንስራ ብለዋል። አህመድ ሽበሽ ደሞ ከወረባቡ ኢትዮጵያን አብረን እናስዳት፣ አካባቢያችንን ከቆሻሻ ውስጣችንን ደግሞ ከቂምና ከጥላቻ እናስዳት ይላሉ ዶክተር ዐብይ አህመድ በመላው ሀገሪቱ ባለፈው እሁድ የጽዳት ዘመቻ ባወጁበት ሰዓት አሁን እኔ በምኖርበት በደሴ ከተማ ይሄ ነገር አልተፈጸመም። ይሄ ነገር እንደ ቀላል መታየት የለበትም፣ ለማየት ፈልጌ ነው። ምክንያቱም ጽዳት ከራስም አልፎ ከቤተሰብም አልፎ ለሀገር የሚጠቅም ነገር ነው። ይሄን ነገር መቃወም ማለት ሀገር እንዳታድግ ሀገር እንዳትጸዳ መቃወም ነውና ይሄ ነገር ቢታሰብበት መልካም ነው እላለሁ። ዮሐንስ ጎበዜ ከግብጽ ካይሮ ነው የምደውላችሁ። በእርግጥ መርሃ ግብሩ ደስ የሚልና ና የሚበረታታም ነው። ከዛ በፊት ግን ጠቅላይ ሚኒስተራችን ቢያደርጉ የምንለውና ና ይህ ነው የምለው እኔ እንደ አንድ ኢትዮጵያዊ ከአካባቢያችን ካሉ ቆሻሻዎች በስተጀርባ ቆሻሻዎችን የፈጠረው አካል መጽዳት አለበት። ከተማ ምናልባትም ይጸዳል። ግን መጽዳት የማይችል የሰው አእምሮ አለና ቅድሚያ ጠቅላይ ሚኒስትራችን የሰው አእምሮ የማጽዳት ስራ ቢሰሩበት። መጀመሪያ እንደተነሱት ተግባራቸው አንድ ኢትዮጵያ ኢትዮጵያ ና ድን ኢትዮጵያ እንታደግ የሚለው ተግባራቸው ከአንደበት የዘለለ በተግባር ምንም የታየ ነገር የለም። ምክንያቱም ሰዎች በዘር እንዲደራጁ፣ በብሔር እንዲደራጁ በር ከፍቶላቸዋል። ይህ ደግሞ ኢትዮጵያን የማጽዳት ሳይሆን ኢትዮጵያን የማጥፋት ማጥፋት ነው የተያዘው የላጲስነት ስራ። ስለዚህ መጽዳት ያለበት ከጽፍ ከጠቅላይ ሚኒስትሩ ቢሮ ጀምሮ እስከታች ድረስ ሁሉም ይህን የብሔር ስራ አጥፍቶ ኢትዮጵያዊነትን ከፍ እንዲያደርጉ፣ የሰው ከኔነት ወጥቶ የእኛ የኔ የሚል ነገር ወጥቶ የእኛ የጋራችን የሁላችን የሆነችን ሀገር እንገንባ የሚለው ነገር ቢቀድም መልካም ነው ላለው አበራ ውዱ ከሱዳን ገዳሪፍ በሰሜን ተራሮች ላይ ተነስቶ የነበረው ስደደሳት መነሻ ወይም ምክንያቱ ይጣራ የሚል መልእክት ልከዋል። ሰኞ ለት ደግሞ ቀይ ባህርን አቋርጠው ወደ ሳውዲ አረቢያና የመን በጀልባ በመጓዝ ላይ የነበሩ ሰባ ገደማ ኢትዮጵያውያን ወጣቶች የመገልበጥ አደጋ ደርሶባቸው መሞታቸው ተዘግቧል። ይህም ብዙዎችን አሳዝኗል። አሎ አሰላሙ አለይኩም፣ እንደናችሁ ደሸቨሌዎች፣ ሰላም ናችሁ? እንደም ዛሬ ስናፈቀን እንደው ጥሩ ዜና መስማት እንዴት ናፈቀን ናፈቀን ነው። ላ አላህ እንደው ምሽቶም ሙሲባ ንግቶም ሙሲባ፣ እኛም ችግር ውስጥ ገባን። አሁንስ አላህ መጨረሻው ሌላ ምንም የምንለው ነገር የለም። በያለንበት በየተሰደርንበት ሁነዲያችንን አየን። በሀሳብና በጭንቀት አላህ የተሻለ ቀን ያምጣ። ሌላ ምን ይባላል? ያላቸው ሌላው አድማጭ ደግሞ እንዲሁ ከሳውዲ አረቢያ ነፍሲ ማር ከማዘን ውጪ ምንም ማድረግ አይቻልም ወጣቱ ሞታ ይፈሪ ሆኗል፣ ተው ሲባል ብሶበታል ይላሉ። ሌላውም አድማጭ ከዛው ከሳውዲ አረቢያ ስደት ለመቀነስ መፍትሄው ሳውዲ አረቢያ ያለውን ኢትዮጵያዊ በጠቅላላ ማስወጣት መፍትሄ መስሎ ይታየኛል። ኢትዮጵያ ያሉት ተረጋግተው እንዳይኖሩ ገንዘብ እየላኩ የሚያባብሏቸው እነሱ ናቸው። ዋናው ደላላ እዚህ ያለው ኢትዮጵያዊ ነው። ደላላ ስላችሁ ባዳ እንዳይመስላችሁ የቅርብ ዘመድ ወይም ወንድምና እህት ናቸው ይላሉ። ወደ ሌሎች መልእክቶች ደግሞ ስናልፍ የአንድ ብሔር የበላይነት እስከቀጠለ ድረስ የሚመጣ ለውጥ አይኖርም። ጽንፈኞች ሀገራችንን፣ ህዝባችንን ለችግር ዳርጓታል። በዚህ ጉዳይ ላይ መክረው መፍትሄ ካልመጣ ሀገራችን የሚያሳስብ ሁኔታ ላይ ትገኛለች ይላሉ ቶሎ አርያና ተጋራፊ መምህራንን በተመለከተ ደግሞ አስተያየት የሰጡን አድማጮች ነበሩ እኔ አሁን ባለሁበት ትምህርት ቤት ውስጥ የጠቅላላ የተማሪዎች የውይይት ተጠሪ ሲሆን በብዙ ተማሪዎችና መምህራኖች መካከል ያለውን አለመግባባት ለመፍታት ትልቅ ሚና ይጫወታለሁ። እኔ እንደ እንደተሰጡ የሽምግልና ወይም የማስታረቅ ችሎታ አለኝ። እናም ብዙ ተማሪዎችና መምህራኖችን አስታርቂ ያለው። ብዙ ዱርዬና ረባሽ ተማሪዎችን በማቅረብና በመምከር ጥሩ ስነ ምግባር እንዲኖራቸው አድርጌ ያለው። እንደ ጠቅላላ ስናየው ተማሪ እንደ ተማሪነታቸው ሆነው ሳለ ብዙ መምህራን ግን ከተማሪዎች ባህሪ ያነሰ ነው ባህሪያቸው። ለሁሉም ሙያ መሰረቱ መምህር መሆኑን የማያውቁ ናቸው መምህርነትን ሳይወዱ በግድ የተሰጣቸው አስመስለው የሚያዩ ለጊዜ ማሳለፊያ ወይም ወደ ሌላ ስራ መረማመጃ አድርገው የሚያዩ ብዙ ዜጋ ማፍራት የማይችሉ ይገኛሉ ይላሉ። ሌላው አስተያየት ሰጪ ደግሞ እኔ ወንድም ሴትም ተማሪ ልጆች አሉኝ። ምንጊዜም ቢሆን የመማር የማስተማሩንና ምን ያህል እውቀት መጨበጣቸውን ለማወቅ ወይም ለመሞከር ጥራለሁ። ምንም የሚያውቁት ነገር የለም እንደው እውነቱን ለመናገር እኛም ልጆቻችንን ወደ ትምህርት ቤት የምንለቀው ከመከሰስ ለመዳን ብቻ ነው ምክንያቱም በቂ የሆነ እውቀት አግኝተውና ተምረው እንደማይመጡ እናውቃለን ልጆች የሚማሩት እኮ አስተማሪው መጀመሪያ ሲማርና ሲያውቅ ነው መቼ ብቃት ጥራት ያለው አስተማሪ አለ የመማር ማስተማር ሁኔታ ተገድኖ ይብሰል ሌላ ምን ይባላል ይላሉ አድማጮች፣ በዚህ ዝግጅት እንዲተላለፍላችሁ የምትፈልጉት መልእክት ካለ እንደተለመደው ጻፉልን ወይም ደውሉልን። መልእክቶቻችሁን እናስተናግዳለን።